ፌዴራሊዝም እና የሀገራዊ አንድነት ጥያቄ ታላቅ የኢትዮጵያውያን ኮንፈረንስ በዋሽንግተን ዲሲ ሜትሮ አካባቢ ተቀራርበን እንዴት የኢትዮጵያና የኢትዮጵያውያን አንድነትን ማጠናከር እንደምንችል እንወያይ። ቅዳሜ ፌብርዋሪ 18 2017 ዓ ም ልክ በአስር ከ30 ኤኤም በፓትሪክ ሄነሪ ህዝባዊ የመጀመሪያ ደረጃ ትምህርት ቤት አድራሻው 71 ሳውዝ ሃይላንድ ስትሪት አርሊንግተን ቨርጂኒያ 22204 በኢትዮጵያ የባህል ሙዚቃ የታጀበ ፌዴራሊዝምና የሀገራዊ አንድነት ጥያቄ በሚል ርዕስ ታላቅ የኢትዮጵያውያን ኮንፈረንስ ይካሄዳል። ይህ መድረክ ሁለት ዓላማዎች አሉት። አንደኛ የፌዴራል መንግስት ስርዓት ከሚከተሉ አገሮች የክልሎቻቸው አንድነትን ለማጠናከርና እንደ አንድ አገር ጠንክረው እንዲቆሙ ለማድረግ የሚከተሏቸው ፖሊሲዎች፣ የመሰረቷቸው ተቋሞች፣ መድረኮች ወዘተ ተመክሮ ለመቅሰምና ሁለተኛ የዲያስፖራ ኢትዮጵያውያን አዎንታው ግንኙነትን ለማጠናከር ምን መደረግ እንዳለበት ለመመካከር ነው። የኮንፈረንሱ ተልእኮ የምንወዳት አገራችን ኢትዮጵያ በእኩልነት የተገነባች በዴሞክራሲ የጎለበተች የበለጸገች ጠንካራ አንድነት ያላት አገር እንድትሆንና የኢትዮጵያውያን ዲያስፖራ አንድነት እንዲጠናከር የበኩላችን አስተዋጽኦ ለማበርከት ነው። በዚህ ኮንፈረንስ የተለያዩ ክቡራን ምሁራንና ኤክስፐርቶች የመወያያ ጽሑፍ አዘጋጅተው ተመክሮ ያካፍሉናል። የመወያያ ጽሑፍ አቅራቢዎችም የሚከተሉት ናቸው። ከአሜሪካ ፕሮፌሰር ጆን ኪንኬድ ዶክተር ከቤልጅም አሜሪካ ዋሽንግተን ዲሲ ከሚገኝ የቤልጅም ኤምባሲ የሚወከሉ የክብር እንግዳ፣ ከህንድ ሚስ ላክሽሚ ሚታ፣ ከናይጄሪያ ሚስተር አንድሪው ንዱቢሲ ኡሽ ኦሙሙ ማዚ ናቸው። የክብር ጥሪ፣ የሚከተሉት አካላት በጥሪው በተጠቀሰው ርዕስ ዙሪያ የመወያ ጽሑፍ እንዲያቀርቡ በክብር ተጋብዘዋል። አንደኛ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ሁለተኛ የኢትዮጵያ የተቃውሞ ፖለቲካ ፓርቲ አባል እና ሶስተኛ የኢትዮጵያ ዲያስፖራ አባል ናቸው። የኮንፈረንስ ተሳታፊዎች ሁሉም የመወያ ጽሑፍ አቅራቢዎች ዝግጅቶቻቸውን ካጠቃለሉ በኋላ ውይይት ያደርጋሉ። ማሳሰቢያ የኮንፈረንሱ ዝርዝር ዓላማ የመወያ ጽሑፍ አቅራቢ እንግዶችና በምን ጉዳይ እንደሚያቀርቡ የኮንፈረንሱ ተሳታፊዎች የመግቢያ ትኬትና የኮንፈረንሱ አዘጋጅ የአቶ ሙሉ ሰንደቀን ማንነት ዝርዝር ለመረዳት ኢትዮ ጋላክሲ ዳትካምና አልፋ ነጋሪ ድረገጾችን ይክፈቱና የኮንፈረንስ ጥሪ ዝርዝር ይዘትን ያንብቡ። ኢትዮጵያ የሁሉም ኢትዮጵያዊ ቤት ናት። ሁሉም ኢትዮጵያዊ በማንኛውም የአገሪቱ ክልል የመስራት የመነገድ ሙያውንና አገልግሎቱን የመሸጥና የመኖር መብቶች አሉት። የፌደራል ሕገ መንግስት መግቢያ አንቀጾች 32፣ 33፣ 41 እና 88። በመከባበርና በእኩልነት የተገነባች ኢትዮጵያ በደንብ አጥንታችን ተከብራ ለዘላለም ትኖራለች። ክብር ለኢትዮጵያና በእኩልነት የተገነባ ኢትዮጵያ አንድነትን ለሚወድ ሁሉ ሙሉ ሰንደቅ ዲሰምበር 23 2016፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ኢሜይል ሙሉ ሰንደቅ 04 አት ጂሜይል ዳት ካም የተከበራችሁ ተከታታዮች የተለያዩ ሰዎች የተለያዩ ድረገጾችን ስለሚከታተሉ ይህ የኮንፈረንስ ጥሪ ለሁሉም የሚዳረስ ዘንድ በድረገጻቸው በማውጣት እንዲተባበሩ በትህትና በመጠየቅ ዲሰምበር 23 2016 ለሚከተሉት ድረገጾች ተልከዋል ኢትዮ ጋላክሲ ኢትዮ ሚዲያ አይጋ ፎረም ትግራይ ኦንላይን አልፋ ነጋሪ ዘሃበሻ ና ኢትዮጵያን observer